መሰንበቻውን አንድ ስመጥር የብዕር ሰው አጣን። ነብይ እንደ ምንም ምንም እኩያ የሌለው ተርጓሚ ነበር። ትልቁ የእሱ ስጦታ ከባድ ነገርን በቀልድ የመግለጽ ችሎታው በጣም ይገርመኝ ነበረ። በቁም ማክበርም እንደው በጣም ደስ የሚለኝ አንዱ ነገር በአካል መጥቶ በጣይቶ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን፣ እንደዛ ነው ነብይን የማውቀው። ስራው ይበልጥ ቅርቤ ነው በአካል ካሳለፍኩት ምን ነው ጀንበር በዛሬው ዕለት አይኗን በአንተ ጦት ከፈተች፣ ስምክን ነበር ብላ ጻፈች። የጻፍከው ተንቦ ሳያልቅ ክታብ መጻፍክን ከደነች፣ ብዕርህን አደረቀች፣ ቀለምህን አነጠፈች። ምነው የጀመርነው መንገድ ምንታ እንደሆነ ቀረ ይገጥማል እንዳን አጠረ ያለፍክበትን ጽልመት የሚያሸንፈው ብርሃን ሳቅህ! ለዛ የተካነው ቀልድህ ዛሬ ቀንዲሉን አጨለመ። ስቃይ ውስጥ ጥበብ የሚያየው የአይንህ ብርሃን ከሰመ። ከዘመን ጋር ትግል ይዘህ ጊዜ እድሜህን አሯርጦ ያለ ወቅትህ እንዳስረጀህ አንተም ጥበብን ከእጁ ነጥቀህ ያለ ጊዜዋ አሯርጠህ ከእድሜህ በላይ አብስለህ ላይ አድርሰህ ጊዜ ከቶም አይሽረውን የጥበብ እጽ አጸገየ። ምነው ጀንበር በዛሬ ዕለት አይኗን ባንተጦት ከፈተች ስምክን ነበር ብላ ጻፈች የአእምሮ ፍሬ ብዝሃ ምርት ኗሪ መሆኑን እያወቀች ጁላይ 3 2024 እንደ አውሮፓ አቆጣጠር ከበደች። ተክለአብ ገጣሚ ጸሐፊ፣ ተውኔት ደራሲና ተርጓሚም ነው። ጥቁር ነጭና ግራጫ እና ስውር ስፌት አንድና ሁለት የተባሉ የግጥም መድበሎችን ለንባብ አብቅቷል። ባለ ጉዳይ የተባለውን ተወዳጅ የቴሌቪዥን ተከታታይ ድራማ ደርሶ በተዋናይነትም ጭምር ተሳትፏል። ናትናኤል ጠቢቡና ጁልየስ ቄሳር የተሰኙ ተውኔቶች ተርጉሟል። ባለካባና ባለዳባ በተሰኘው ተውኔት ላይም በተዋናይነት ተሳትፏል። እንደ አውሮፓውያን የዘመን አቆጣጠር በ1936 የተጻፈውንና በአሜሪካ የእርስ በርስ ጦርነት ዘመን በነበረ ሁኔታ ላይ የሚያጠነጥነውን የአሜሪካዊቱን ስመጥር ደራሲ የማርግሬት ሚሸልን ታሪክ ቀመስ ልብወለድ መጽሐፍ ጋን ዊት ደ ዊንድን የተማሪዎች እንቅስቃሴ በመባል ከሚታወቀው የፖለቲካ ጉዳይ ጋር በተያያዘ እስር ላይ በነበረባቸው በ1970ዎቹ በሲጋራ መጠቅለያ ቁርጥራጭ ወረቀት ላይ ጽፎ እያሾለከ በማውጣት ከእስር ከወጣ በኋላ ነገም ሌላ ቀን ነው በሚል ርዕስ አሳትሞ ለንባብ አብቅቷል። ባለፈው ሳምንት አጋማሽ ከዚህ ዓለም በሞት የተለየው ሁለገቡ ከያኒ ነቢይ መኮንን በመግቢያችን ከሰማችኋቸው ለሥራዎቹ ቅርብ የሆኑ ዕውቅ ከያኒያን ጋር ሕይወትና ሥራውን ለመዘከር ወደ ተሰናዳው ውይይት እንውሰዳችሁ። እንግዶቼ ሶስታችሁንም አመሰግናለሁ። በጣም ለየት ባለ ሁኔታ ውስጥ ነው ያገኘኋችሁ እንጂ በየራሳችሁ የራዲዮ መጽሔት ፕሮግራማችን ተከታታዮች ሶስታችሁን አንድ ላይ አግኝተን አናውቅም። ምክንያት ይሁንን በቅርቡ ከዚህ ዓለም በሞት የተለየው በግልም በሙያም የቅርባችሁ የሆነው ነቢይ መኮንን እውቅ ብዕረኛ ገጣሚ ነው። ሀሳብ ወለድ ድርሰት ደርሳል። ተውኔቶች ጽፏል። ጋዜጠኛ ነው። ተርጓሚ ነው። እንግዲህ ሁለገብ የብዕር ሰው ነው። አንድ ታላቅ ብዕረኛ ያጣን ይመስለኛል። በግላችሁም የቅብ ወዳጃችሁ እንደሆነ አውቃለሁ። ሶስቱ እንግዶችህ ማናቸው ለምትሉኝ ራቅ ካለው ብጀምር እውቁ የመድረክ ሰው አበበ ባልቻ፣ ሌላዋ እውቅ የመድረክ ሰው ለምፀሐይ ወዳጆ እና ሳሊና ገጣሚ ከበደች ተክላ። በቅድሚያ አመሰግናለሁ ስለተገኛችሁ። እኛም እናመሰግናል። እኔም አመሰግናለሁ። እኛም እናመሳቢያው ጋር ይዞረኛ እናመሰግናል የተወካ ነገር ውክልና ስላልሰጣችሁን እኛም ብዬ ለመናገር ስላልቻልኩ፣ ትኩስ ሀዘንም ቢሆን የኪነ ጥበብ ሰው ይልቁንም ደግሞ ሕይወትና ስራውን በማወደስ በማክበር የምናደርግበት ነው እና ነቢይን በሚመስል ለዛ እንደምነጋገር ተስፋ አድርጋለሁ። ሀዘኑ ከፍ ያለም ቢሆን ነቢይን ማስታወስ የሚቻለው በጥሩ ጨዋታ ይመስለኛል። ነቢይ ብረኛውን ስራዎችን ቀደም ብዬ በወፍ በረር ጠቀስ ጠቀስ ያደረኳቸውን ስራዎቹን እያነሳሳ እንመለከታለን። ዜና እረፍቱን ከሰማችሁበት እንጀምር። አበበ ከኢትዮጵያ ውጭ ዩናይትድ ስቴትስ ባለህበት ሰዓት ነው ሀዘኑን የሰማኸው። ከበደች ከአንቺ ልጀምር። ዜናውን የሰማሁት እኛ ሰዓት ሌሊት ቴክስት ደረሰኝ። አላመንኩም ነበረ። ለማጣራት ሞከርኩ። በዚህ ሳይድ ያው ገና ሌሊት ነው እና ኢትዮጵያ ደወልኩኝ። መጀመሪያ ራእይ ጋር ነበር የደወልኩት ተነሳም መጨረሻ ላይ ዳዊት ላቀው ጋር ስደውል እሱ አነሳ። እሱም አልሰማም ግን ወዲያውኑ መልሶ እውነት እንደሆነ ነገረኝ። እና እንደዛ በሌሊት ነው የሰማሁት። ኢትዮጵያ ማለዳ ነው ያረፈውም ወደዚያው አካባቢ መስማትሽ ይመስለኛል። አለም በአንቺስ በኩል እንደ ዜና አረፍት ንሰማሽ መታመሙን ታውቂ ነበር ወይ? አዎ አሉ ላየ እንደሚያማውማ ሁላችንም ረጅም ጊዜ ነው የነብይ መታመም። በጣም እጠይቃለሁም እከታተልም ነበር እዛ ባሉኝ የጥበብ ልጆች አልፎ አልፎ። ትናንትና ግን እዚህ ደግሞ የማስተምራቸው ልጆች የራሳቸው የቫይበር ግሩፕ አላቸውና እዛ ላይ ላኩና አየሁት። መጀመሪያ ዝም ብለው ፎቶግራፍ እና ግጥም ምናምኑ ስለነበር ያው አልፎ አልፎ እንደዚህ የጥበብ ሰዎችን እያነሱ ይነጋገሩበታል። በዛ መስሎኝ ነበር። በኋላ ነው ማረፍ የገባኝ እንጂ መጀመሪያ አልመሰለኝም ነበር። ትልቅ እጦት ነው፣ አሉ ላይ እንዳልከው ትልቅ እጦት ነው። በጣም ልቃዝን ነው። አበበል ማወጣ ባልክበት እዚህ ና ላንተ ከባድ ይመስለኛል። ዓለምፀሐይ ጋር ልኬ ይሄ ነገር እንዲሚል ወሬ ሰማሁኝ ስላት፣ እሷም አዎ ነው ሆኖዋል አለችኝ። ታደረጓል እንግዲህ ያው ተቀብዬ ቁጭ ብያለሁ። አብበክ ባንተው ልቀጥል ልቀጥልና ነቢይ ዘርፈ ብዙ ባለሙያ ነው። እንደ ግጥም እንደ ስነ ጽሑፍ አፍቃሪነትህ እዚ ዩናይት ስቴትስን በመጣሀብ ጊዜ የእሱንም ግጥሞች ሳይቀር በመድረክ ላይ ያነበብክባቸውን አጋጣሚዎች አስታውሳለሁ። ወደ ኋላ ላይ በተውኔቱ ጸሐፊ ተውኔት ተውኔቶሮ በሰራባቸው መድረክ ላይም የመገጣጠም አብራቸው የመስራት እድልም አግኝተሃል። አብረውም እንደ ደራሲ የጻፈውን የመስራት እድል አግኝተሃል። ነቢይን እስኪ የጥበባዊ ህይወቱን ጥበባዊ ማንነቱን በአንተ አይን እንዴት ነው የምታስታውሰው? መጀመሪያ ጓደኛዬ ነው። ዛሬ አርባ ስድስት አመት ዩኒቨርሲቲ ፍሬሽማን እኔ ስገባ ባንድ አመት ይቀድሜ ነበር መሰለኝ። እንዴት የመሰለ ቮሊቦል ተጫዋች ነበር መሰለ ባስኬትቦል ለመጫወት እዛ ሰራጅ አርሶ የሚባል አስተማሪ ነበረን፣ እና እኔ ቁመቴን ብቻ ነው የገባሁት፣ ሌላ እውቀቴ የለኝ፣ ችሎታ የለኝም። እሱ ግን በጣም በጣም ውበት ነበረ። ከዛ በኋላ ወዲያው ደግሞ ዲሳፒር አደረገ። ትንሽ ጊዜ አብረን ተያየን ምናምን ና እዛ አብረን ተተዋውቀን ቆየን ና ደግሞ ጠፋ። ሲጠፋ ከዛ በኋላ ያገኘሁት ከእስር ቤት ወጥቶ ኦሴሎን ስንሰራ ኦሴሎን ስንሰራ ነው። ድርስቶክ ነው መሰለኝ እንደገና ሪቫይቭ አድርገን ነው ነበረ እና አይ ቲንክ ሰባት ስምንት ዓመት ታስሮ ከተፈታ በኋላ ነው ያገኘሁት እና እዛን ጊዜ ደግሞ ፍቃዱን ነብስ ባረሱ ማብሮ ነበረ እንደገና በጣም አብረን መሆን ጀመር። እና ከዛን ጊዜ ጀምሮ እንግዲህ እስካለፈው ሳምንት ድረስ እንገናኝ ነበር ማለት ይቻላል። ሆነ በሌላ መልኩ ይሄ አንደኛው ነው። የጥበብ ያልከኝን እንግዲህ ነቢይ መቼም በጣም እኩያ የሌለው እንደ ምንም ምንም እኩያ የሌለው ተርጓኝ ነበር አሁን የግጥም እንትን ስሜታዊ ስለሆነ ግጥም ትብሎ አነባለሁኝ ደስ ይለኛል። ከዛ በላይ ዙም እንደዚህ አፕሪሽት የማደርግበት መንገድ የስሜት ማጣጣም ነው እንጂ የስትራክቸር አይደለም ያለኝ እውቀት። ግን የትርጉም ስራው ግን ይደንቀ ነበረ። አንዳንድ ጊዜ እንዲህ አድርጎ ነው ያየበት በየትኛው አንግል የመጣበትላለ የመጣበት በጣም በጣም የሚደንቅ የሌሲንግ ናታን ዘዋይዝ ናታን ጠቢቦ የሚለውን ጀርመን የካልቸራል ኢንስቲትዩት ጥብቅና ሰጥ ስለነበረት የመጣ ሰውዬ በእርዳታ ነው ሰውየው አንዳንድ ነገሮች ለመስራት ኢትዮጵያ ውስጥ በካልቸራል ኢንስቲትዩቱ በኩል መጥቶ ይሄንን ፕሌይ ቢተረጎም ይረባል ለዚህ ሀገር አካባቢ ላለው ሁኔታ ምናም ብሎ እሱ ይተርጎ። መጨረሻ ላይ ልክ ናታል ተዋይ ሳነባው ነብዩ የጻፈው ነው ወይስ እንዴት ነው እስከምትል ድረስ ነው። ማለት ልክ እንትና ሰፈሪያ ደግሞ ዳንዴው ጨጉዴን መንግስቱ ናቸው ወይንስ ሼሆብ ነው የምንልበት ጊዜ ነበር። በጣም በጣም ኢትዮጵያዊ ስለሚያደርጉ ልክ የዛ አይነት ጉልበት ነበር። በዛ በኩል ገጣሚነቱ ልክ የለውም በጣም ደስ ይላል። በጣም ለመንፈስም ለነፍስም የሚቀርብ ነገር ነው። እንግዲህ እሱን አለምፀሐይ እና ከበደሽ ናቸው የሚያውቁት፣ በጥሩ ሁኔታ ሊመሰክሩ የሚችሉት። ከሁኔትም በተመለከተ ይሄ አሁን የነገርኩ አንድ ነው። ሁለተኛ እንደ አጋጣሚ ሆኖ አንድ ጊዜ ማዘጋጃ ቤት ብዙ ጊዜ እንገናኝ ነበር። ባለፈ ባገደሙ በቀን አንድ ጊዜ እንገናኝ ነበረ እና በጣም በቃ የሚያይበት ኦብዘርቭ የሚያደርግበት መንገድ ሁሉ የተለየ ነው። አንድ ነገር፣ አንድ ጊዜ ማዘጋጃ ቤት የችፋዩ ማንነታች ቡና ቤቷ ጋር ቆመን የሆኑ ሰዎች መጥተው ያማሉ የሚያሙት የመሬት ክፍል ኃላፊውን ነው። እንዲያርጉ እንዲያርጉ እንዲያርጉ ይላሉ። በኋላ ሰውየው መጣ፣ ከራሱ ሰዎች አስከትሮ መጣ ቡና ሊጠጣ። ወዲያውኑ ሁሉ እንዶ ሲደርስ ምን ዋጋ አለው ብቻውን ሆነ እኮ እሱ ብቻውን ምናምን ብሎ እንደገና ወደ ማመስገድ ሄዱ። አንድ አይነት አንድ አይነት ብቻውን ሆነ እንደዚህ ምናምን ይላሉ። በኋላ እንዲህ ስለ እዛው ጋር ይሄው እንዴት ሀበሻ እንደሚያላግጣ ይሄ ምናምን አለና ባለ ጉዳይ በዛ ነው የተጀመረው። እንደዚህ ኮንሴፕቹዋሊ እዛ ጋ ነው እና ይሄን ደግሞ መስራት አለብን ምናምን ስንል እንስራው እንስራዋለን እኔ እና ፈቃዱ ነበርን። እሱም ነበረ አማራ አረጋዊ የገዛ ቢሮን ሰጥቶን ፍቅርተ እና የማረ ጸሐፊ ሆነን የሰራ ነው እና ኤቭሪ ዊክ ነበር የሚጽፈው። እኔ ደንቀ ነበረ በጊዜ እንዴት አድርጎ ጽፈው እንደነበረ ጽሁፉ እሱ ነው። ዝግጅቱን እኔና ፈቃዱ እንዲ ተባበረ ራሳቸው ሁሉ ተዋንያኖቹ፣ ግን በጣም የሚደንቅ አይነት ኦብዘርቬሽን ያሉ በጣም የሚያይበት መንገድ ይለያልና ይ ደንቀ ነበር ለማለት ነው። በጣም በተለየ ስሜት ብዙዎች የተከታተሉት ይመስለኛል። ከሀገር ውጭ ላለ ነው ራሱ ቀልብ የመሳብ አቅሙ ብዙዎች እንዲያውቁት ያደረገ ይመስለኛል። ባለጉዳይ እንዳልከው ደግሞ ናትናኤል ጠቢቡም እንዲሁ ከፍተኛ እውቅና ያገኝበት ነው። አንተ በገለጽከው ቋንቋ የማዋሃዱን የራሴ ማድረጉን ጠባይ ምናልባት በቀረበ ዓይን በግጥሞቹም አንዳንዱን ተነሳስሉናላችሁ። ከበደች ወደ አንቺ ልምጣና የአንቺና የነቢይ ታሪክም እንዲሁ ወደ ኋላ ብዙ አመታት የሚወስደን ነው። የልጅነት ታሪካችሁ ጋር የሚቆራኛል። ኋላ ላይ ያየኋቸው አንዳንድ ታሪኮች ከብዙ አመት በኋላ መለሳችሁ መገናኘታችሁን በተማሪዎች እንቅስቃሴ ወቅት ስተዋወቁ እንደነበር ይገልጻል። ከዛ በኋላም ሌሎች ጽሁፎች ውስጥ የመመልከት እድል አግኝቻለሁ። እስኪ አስታውሽን አንጅ መለስ ብለሽ በርካታ አመታት ወደ ልጅነት ጊዜያችሁ ሰጅ ነው ነቢይን ያወቅኩት አዲስ አበባ የስነ ጥበብ ትምህርት ቤት ውስጥ ሆኜ ለውጡ ከተጀመረ በኋላ ነው። እሱ በዚያ ጊዜ ዩኒቨርሲቲ ተማሪ ነበረ። እንደዚሁም ደግሞ የጓደኞቼ ጓደኛ ነበር። አንደኛው ጓደኛ እሸቱ ጥሩነህ ነው። እሸቱ ጥሩነህ በዚያ ጊዜ ስነ ጥበብ ትምህርት ቤት ተመርቆ ሀገር ፍቅር የሴት ዲዛይነር ነበረ እና የራሱ ሩም አለው የሚሰራበት። እዛ ውስጥ የለውጡን ጊዜ ስለነበረ እንገናኝ ነበር የተወሰኑ ሰዎች። እሸቱ ብሩናል፣ ዳርቶ፣ ኪሩሜል፣ ነቤይ እዛች ቤት ውስጥ ይገናኛሉ እና ብዙ ጊዜ ስነ ጽሁፍ ነው የሚነበበው። በተለይ ግጥም ልውውጥ ነበረ። እኔ ምን አይነት ግንኙነት እንዳላቸው ከጓደኝነት ውጪ አላውቅም ነበር፣ ግን ሁሉም ያው ከኢህፓ ጋር የተሳሰረ ነገር ነበራቸው። እንደገና የዛ ጊዜ ያው ድርጅቱ በግልጽ የሚሰራ አይደለም። በህቡእ ነው። እኔ ገና የኢህወል የሚባለው የወጣቶች ዊንጉ እዛ ውስጥ ነበርኩኝ። ከኛ በላይ ያሉትን እንግዲህ አናውቅም። ለዚህም ነው ብዙዎቹን ያላወቅኩት። ኢንክሉዲንግ እሸቱ ራሱ ማየስ ኢንቮልቭመንት እንዳለው አላውቅም ነበር ግን እዛ ውስጥ የሚ የግጥሙ ልውውጥ በተለይ ይዳቸዋ አሰፋ የሚባል አሁን በህይወት የለም። የእሱ ግጥሞች በጣም በጣም ፓወርፉል ነበሩ እና አንዳንድ ጊዜ የጎህ መጽሔት ላይ በብዕር ስም የጻፋቸውን በህይወት ሲያነብ ስሰማ ማን እንደሆነ እየገባኝ መጥቷል እና ነቢይ በዛ ጊዜ ጀምሮ ለየት ያለ አመለካከት ነበረው። ትልቁ የእሱ ስጦታ ከባድ ነገርን በቀልድ የመግለጽ ሁኔታ ነው እና ያ ችሎታው በጣም በጣም ይገርመኝ ነበረ። የጃርሶ ጓደኛ ትግስት የምትባል ልጅ ነበረች። ከነሱ ውጭ ሁለታችን ብቻ ነው የሚነሱ አድማጮች በጣም ቴንስ የሆነ ሁኔታ ነው። ያን ጊዜ ነው እንግዲህ ነቢይን ማወቅ የጀመርኩት። ከዛ በኋላ ለውጡ እየተባባሰ መጣ። ወደ ሶማሌ ወጣሁኝ። ስመለስ የመጀመሪያው ቀን የተመለስኩኝ እለት ወንድሜ ጋር ነበረ ያረፍኩት እና ወንድሜ ነገ ጠዋት ሁለት ሰዎች ይመጣሉ፣ ሁለት ጓደኞች ይመጣሉ፣ አንዱ እሸቱ ጥሩነህ ነው፣ አንደኛው ነቢይ ልጅ ነው አለ። ልዩ የሞቱ አላውቅም ነው በዛ ጊዜ እና በጣም ነበር ደስ ያለኝ። በኋላ መጀመሪያ ነቢ መጣ፣ ለየብቻ የመጡት እና ነቢይ ሲመጣ አንድ ግጥም ይዞ ነው የመጣው። እንኳን መጣሽ ጸበል ቀማሽ የሚል ግጥም ይዞ መጣ። እና ከአስር አመት በኋላ ስንገናኝ አስሩ አመት ሟሟ ማለት ትችላለህ። ወደ ድሮ ሁኔታ ነበር የተመለስ ነው። እንደዛ ነው የእኔና የነብይ ግንኙነት የጀመረው። ግሩም፣ አመታት ውስጥ ደግሞ ብዙ ትዝታን ብዙ ሌሎች ገጠመኞችም እንዳሉ እረዳለሁ። ወደ አለም ልሻገር እና የነቢይን መልከ ብዙ የጥበብ ክህሎቶች በተለያየ መንገድ እንድናይ ያደርጋል። በገጣሚነቱ የምታደንቂው ገጣሚም እንደሆነ አውቃለሁ። ምንም እንኳን ከኢትዮጵያ ከራቅሽ ብዙ አመት ቢሆንም በተለያየ ጊዜ ሲመጣ በአንቺ መድረክ በግጥም ምሽት እየቀረበ ስራዎቹን በኋለኛው ትውልድ ጭምር የሚያቀርብበት እድል ሲያገኝ ያስታውሳለሁ፣ በተደጋጋሚ የቀረበበትን። እስኪ ደግሞ የአንቺን ትውስታ አጋሪን። ነብይን እንዴት ነበር የምታውቂው? በአመታት ትስትስ ምን ይመስል ነበር ግንኙነታችሁ? እንደሱ እንዳልከው ነው። አሉ ላይ የምንድን ነው እኔ እንግዲህ እንደ አቤ እንደ ከቤ ከሱ ጋር የነበረኝ የጓደኝነት ቅርበት እንደዚህ ያየለ ነገር የለውም። ከዛም ሌላ በዚህ በሀገር መሰደዴ ምክንያት የጥበብ ልምዴ በጣም ተጎድቶብኛል። ብዙዎቹን የጥበብ ሰዎች አብሬያቸው ላሳልፍ ይገባኝ የነበረው ህይወት አብሬያቸው መድረክ ልካፈል ይገባኝ የነበረውን ነገር በጣም አጥቼዋለሁ። ከጦቶቼ ዋናው እሱ ነው። አንዱም አሁን እዚያ አጠገብ ያሉትም ሆነ ወይም ደግሞ እዛም ሀገር ቤት ያጣኋቸው የጓደኝነትና የአብሮ መካፈል የመድረክ ተሳትፎዬ የተጎዳበት የስደቱ ዓለም የቆየሁበት መሆኑ ነው። ይሁን እንጂ ያው ጣይቱ ማዕከልን እዚህ በሰሜን አሜሪካ ስንመሰረት እያንዳንዱ በኢትዮጵያ የጥበብ ውስጥ ህይወት ውስጥ ያለፉትን እውቅ የምንላቸውን ወጣቶችም አንጋፋዎችንም የጥበብ ባለሙያዎችን ጋብስ ስለነበር በቁም ማክበርም እንደ በጣም ደስ የሚለኝ አንዱ ነገር የሱ ስለሆነ እንደዚህ ካረግንላቸው ሰዎች ደግሞ አንዱም ነቢይ ነው እና በህይወት በአካል መጥቶ በጣይቶ አክብሮታችንን ፍቅራችንን ገልጸን ታሪኩን አቅርበን ስራዎቹን አንብበን ከማለፋችንም ሌላ በየጊዜው በየአጋጣሚው እንደነዚህ ከምንወዳቸው ገጣሚያን ግጥሞችን ለቅመን ስናነብ የነቢይ በብዙ ቦኛ ወጣቶች ይቀርባል፣ ይነበባል። ከዛ በኋላ ሀገሬ የገባው ስደት አለቀና ሀገሬ ስገባ አገሩም ህዝቡም ሙያተኛውም በፍቅርና በደስታ ሲቀበለኝ ማይረሳኝ አንዱ ትዝታዬ ነቢይ የቢሮ ሰዎቹንና አንድ ሁለት ሰዎች ይዞ የግል ምሳ ጋበዘኝ የግል ምሳ ዝግጅት አደረገ ጠራኝ ከተደሰተች ነፍሴ እውነቴን ነው በቃ ምክንያቱም የሰው ልጅ እንግዲህ ፋንሲ ስለሆነ ወይ ትልቅ ሆቴል ወይ የሀብታም ጌት ስለሆነ ሳይሆን ፍቅሩን በቃ ፍቅርን የሚያሳይህ ቦታ ላይ ደግሞ መገኘትን የመሰለ ነገር የለም እና አገር የማገኘሁት ያስገዘዋል አንዱም አንድ ሁለት ሶስት የጥበብ ምሽቶች እየተደረጉ ስጋበዝ ሲሄድ እሱን ማገኘዋለሁ ሲያነብም ማየዋለሁ በጣም ተደስቼ አገሬ ከገባው በኋላ ካገኘኋቸው ውጤቶቼ አንዱ እሱ ነበረ እንደዛ ነው ነቢይን ማቀው ለማለት ነው ስራው ስራው ይበልጥ ቅርቤ ነው በአካል ካሳለፍኩት ጊዜ ስራዎቹን በቅርብ አቅርቢያቸው ነው የኖርኩት እንግዲህ ስለ ነቢይ ህይወትና ስራ እያነሱ ከግጥም ውጭ የሚታሰብ አይመስለኝም። ምንም እንኳን በርካታ የሙያ ዘርፎች ያሉት ሰው ቢሆንም ነቢይ ባህር ነው ማለት ይቻላል። የጥበብ ባህር በተለያየ ምክንያት የመረጣችሁ ስለልባችሁ ቅርብ የሆነ የነቢይ ግጥሞች ቁጥር ስፍር የላቸውና በጣም ብዙ እንደሚሆን ይገባኛል። አንዳንድ ግጥሞች ብታነቡልን ዓለም ከአንቺ ልጀምር። ከነቢይ ግጥም የመረጥ ሽሆን አንዱ የምታነብለን። እሺ እኔ ስጉር ስፌት ቁጥር ሁለት ላይ በስርኳት ማን ነው የሚል ግጥሙን ነው ለማንበብ የፈለግኩት። ስናነባለሁ። ማን ነው፣ ማን ነው፣ ሞትን ፍትሃዊ ነው ያለው ማን ነው? ሞት ፍትሃዊ ብሎ ነገር አሁን ይህ አማርኛ ነው? ውሃ ውስጥ ሆኖ የሚያልበው፣ አገር ሲሮጥ ያንቀላፋው፣ ከሰጋው ህይወቱን ቢገድስ የዘመን ነገር ሆነና ሁሉ ከሰው እኩል ቢጣፍ የቡኩን ሸክላው በደማ ሞተ ምንል ከሆነማ ፍትህን ጦርቶስ ወርዳለች የንጹህ ቃል ላትሰማ ከረበ በለስ ማን ነው ሞትን ፍትሃዊ ነው ያለው? እድሜ አለሙን የታተረ እድሜ ልኩን የታገለም ለዓለም ብርሃን ለመኖር ለሰው ላገር የታሰረም ግንቢተኝነት የጠና ለሰው ሀገር የሞተም በወህኒ ደረቀ ደቦቃ በትውልድ ረሀብ ሲቃ እንቅልፋቶ ያደረው ሀል ራስ ያለተለተ ሆዱን ሲል የሆዱን ያጣም እጅ ሲነሳ አይኖርም። በወርቅ አልጋ በርግብ ላባ በባዶ አንጎሉ የተኛም ሰው መስሎ ካባ ደርቦ በሰው ላብ የታጠበው የሁሉም ቃሉ ሞተ ነው ይፋ እየሆነ የምናየው ደጋይ ከርምም በሀገሩ ዋኔ ዋኔው መች እድሜ ያለው እንደ ትላንት ትላንት በስቲያ ያዘወትር ነው ፍርጃ ነው። ሞትን ለምደን እንጂ ቃሉን መቼ መለኪያ ሚዛን ነው እኮ በበለስ። ንገሩኝ ማን ነው ሞትን ፍትሐዊ ነው ያለው? ሁሉን እኩል ያህል ብሎ ያለ ስሙ ስም የሰጠው። ሞትን ፍትሐዊ ነው የሚል ራሱ ፍትሁን ያጣ ማን ነው? ተቀበል የሚለኝ ይህን የአይምሮ ለበጣ ማን ነው? ሐምሌ አራት ዘጠና አራት ትላለች። አመሰግናለሁ። ዓለም ከበደች፣ በአንቺስ በኩል አንዱን ታነቢልን እሺ? በጣም ደስ ይለኛል። እኔም ከስውር ስሴት ነው የወሰድኩት፣ ከመጀመሪያው ስውር ስሴት። የግጥሙ ርዕስ የእድሜ ቁበ ኖረ ይላል። በህሊናው ጸዳይ በእምነቱ ጻዳ፣ አገር እየኖረ እሱ እየተጎዳ፣ በችግሩ አምጦ በችግሩ ወልዶ ራሱን ለገበረ በልቡ እየዳኸ በነፍሱ እየጣረ ጥበብን ለኳለ ጥበብን ላደረ ለጥበብ ላደረ ደቂቃም ብትሆን የሰኮንድ ስንጥር በእድሜ ዘመኑ ላይ አንድ አፍታ እንዲጨምር ቃት እየዘራ ሀቅ እያዘመረ እንዲኖር ለአንድ አፍታ እውነት እየጻፈ ይበት እየጫረ ምን ነው ለኪነት ሰው ምን ነው ለጥበብ ሰው የእድሜ እኮ በኖረ ከንቱ ሩጫችንን ከምንሮጥበት ከንቱ ብሪታችንን ከምንሰብክበት በወሬ አደባባይ ገነን ጃኖ ለብሰን የጉራ ከበሮ ከምንደልቅበት ከከንቱ እድሜያችን ላይ የማያስብ አናት የደነዛ ምሮ ለቋሳ ፍጥረቱን ከሚኮፍስበት ምድረ በዳዋን ጎል የነጠፈው መንጎል ከሚያንጎላጅበት በቀን በጊዜ ቅን በዘመናት እልክ በእርስ በርስ ፍጭት ሾኬ ተጠላልሰን ከምንወድቅበት ከከንቱ እድሜያችን ላይ አሳርኛ ብዕር ወዘና አልባ ስዕል ትንፋሽ አልባ መድረክ ድርቅ የመታው ዜማ ከሚፏልልበት ከከንቱ እድሜያችን ላይ ከጉሙ እድሜያችን ውስጥ እውነት ካጣንበት ዘመን እየቀማን ጊዜ እየሰረቅን ቀን እየቆነጠን መኖር ለሚገባው መሞት ስለሌለበት ለምለም ብዕር ላለው እርጥብ ብሩሽ ላለው ንቁ አእምሮ ላለው ለቅን በልባም ሰው የእድሜ ዕቁብ ጠጥተን እድሜ በሰጠ ነው ምን ነው ለጥበብ ሰው ለበሳል ኪነት ሰው የእድሜ ዕቁብ በኖረ ወይ የእድሜ ቀይ መስቀል የክፉ ቀን ደራሽ አንድ ቀን የሚያውል አንድ የጥበብ መዓልት ለሟች የሚቀጥል አባካኝ ጊዜያችን ደቂቃና ሰዓት እየቆነጠርን ለልባም ጸሐፊ የምንለግስበት ዋ የግሜት ኩብ ቢኖር ለምለም ብር ይዞ ህይወት ለሚቸገር እውነት እየጻፈ ውበት እየጫረ እውቀት እየዘራ ቅኔን እንዲያዘምር ለአንዲት ሰኮንድ ጽፎ ለአንዲት እንኳ እንዲኖር ለጥበብ አብሮ አደር ለልብ ወዳጃችን የእድሜ ባዋጣን የእድሜ በጠጣን መጠጣን ጊዜ እንድናዋጣ የእድሜ በኖረን ጥቅም ሶስት አስራ ዘጠኝ ዘጠና ለመሱና ለማየሁሙት አመት መታሰቢያ የተጻፈ በጣም ግሩም፣ ለብዙዎች የሚሰራ የሚመስል ምናልባትም የራሱንም ሕልፈት መለስ ብለን እንድና የሚጋብዝ ግጥም ነው። አበበ እንደ ረጅም ጊዜ ወዳጁ በብዙ መንገድ ነቢይን እንደሚያውቅ ሰው፣ ነቢይ በተለያዩ ስራዎች ውስጥ ልጅነትን ከራኬብ ለራኬብ በሚለው ግጥም ውስጥ የተመለከትኩትን የመሰለ ደጋግሞ የሚጽፍባቸው ርዕሶች እናያለን። ምናልባት ለአንተ ቀረብ ባለ ስሜት ያየኸው ካለ እሱን ታነሳልናለ? ሌላ የነቢይ አይነተኛ ስራ የሚባለው የማርጋሬት ሚሼል ጎን ዊዝ ዘ ዊንድ የትርጉም ስራ ከድርሰቱ ትልቅነት እስከ ተረጎመበት መንገድ ድረስ የተለየ ስሜት የሚያሳድር ነው። ምናልባትም በነቢይ በራሷ አንደበት ከተነገሩ ተጠቃሽ የሚመስሉኝ ከሸግሯ መአዛ ብሩ ባለቤት ጋር ባደረገው ሰፊ ቃለ ምልልስ ላይም ላይ የሚያነሳዋል። እስር ቤት ሆኖ በሲጋራ ወረቀት ላይ ተጽፎ እየሾለከ ወጥቶ መጨረሻ ላይ ለህትመት የበቃ መጽሐፍ ነው። ነገም ሌላ ቀን ነው በሚል ስያሜ ተርጉሞታል። ጎን ዊት ደ ዊንድ ለማርጋሪት ሚሸልም ትልቅ ስራ እንደመሆኑ እሱም ላይ አስተያየት ካለ ሌላ ነቢይን በአይነተኝነት ይገልጻል ምትለው የፈለግከው ቦታ ልትወስደን ትችላለህ። እንደ ቅርብ ጓደኛው አንደኛውና የተለየው ቅድም ያነሳውት ኦብዘርቭ የሚያደርግበት መንገድ ነው። ሁን ለምሳሌ አዲስ አድማስ ዋና አዘጋጅ ሆኖ ሁል ጊዜም ከተለያዩ የኢትዮጵያ አካባቢዎች እና ስፍራዎች ላይ ሰዎች የሚጠቀሙባቸውን ራሳቸውን የሚገልጹባቸውን ምሳሌዎች ነው ርዕስ አንቀጹ ላይ ያቀርብ የነበረው። ይህ አዲስ ነገር አንዳንድ ጊዜ አስደግተ ነበር። አንዴ ለብዙ ሰውም ነግረዋለኝ የሲዳማ ትነው ብሎ ነው እና ሰውየው ችግር የለም ችግር የለም ችግር የለም ይሏቸዋል። አንድ ተፈጥሮ ነው አንድ ነገር ተፈጥሮ ብቻ። በኋላ አይጧ ከሌለሽ ጉድጓድ ሴት መጣ ይላል ሲዳማ ምናምን ብሎ የሚጽፋው ነገር አለ። ለእኔ ይደንቀኛል። ግን በኋላ ላይ ነው ነገሩን ጉልበት ማየት የምትችለው። ሌላው ቅድም እንዳልኩት አለምዬና ከቤ ሊያውቁ ይችላሉ፣ የተሻለ ከእኔ የበለጠ። የግጥሞቹ ግን ለእኔ የሚቀርቡበት መንገድ ነው። ይሁን ለምሳሌ ልክ ኢህአዴግ ሲገባ አዲስ አበባ እና ትንሽ እንደቆየ አንድ ግጥም ጽፏል ከጸደቃችሁ ብቀሉ የሚል ቬሪ ፕሮፌቲክ እና ያንን እኔና ፍቃዱ ሳሊና ደራሲ ብለን መስታወት ፊትለፊታችን አድርገን አንብበ ነው ለቴሌቪዥን ሰተነው ነበረ እና በጣም እንዲህ እንዲህ አይነት ነገሮች ኦብዘርቭ የሚያደርግበት መንገድ አንተ ትርታ የተናገርከውን ነገር የሚያይበት ከሱ ጋር የሚያያይዘው ነገር ደግሞ አለ። ሁሉ ጊዜ በጣም ብዙ ኤክስፔሪንስ ስላለው አውጥቶ ማያያዝ ይችላል። አሁን ጋይጸጋይ አሁ ፖፑ ላይ እንደገና ያገኘሁት እስር ቤት ገብቼ ቲያቤ አባቴን ቲያትር ተደቅድቆ እንደገና ምናምን የሚል ነገር አለው። ያ የሆነው ጸጋዬ አንድ ቀን ሁለት ቀን ታስሯል። አንደኛ ፖሊስ ጣቢያ እኔ ነብይ ነበሩ ጊዜ ሲገባ እነ ነብይ የዛን ቀን ማሳ ሀሁ በስድስት ሆነ የተወሰነው ሰርተውታል። እና እሱን አሳይተውት ነው እስከ ኮሩ ድረስ የተቀነቁት እና እንደዚህ እንደዚህ አይነት ነገሮች አሉት። ከዛ በተረፈ ግን የሚደንቀኝ ሌላው ወዳጆቹ በሚያልፉበት ጊዜ አሁን ከቢ ያነበበችው ግጥም ለመስፈና ለማዩ መስፈና ለማዩ ለሚያውቀው ሰው በጣም የሚደንቅ ልጅ ነበረ። ለፀጋዬ ለብዙ ሰው እንደዚህ በሚያልፉበት ጊዜ የሚጽፈው ግጥም አለ። ሰዎቹን ብቻ ሳይሆን ጊዜውንም፣ አካባቢውንም ነው አብሮ የሚያውና አንድ ጊዜ እንዲያውም አንስቼበት ነበር። ለነዚህ የጻፍካቸው ለብቻ ለምን አናሳትማቸው? በራሳቸው ዘመንም ሁኔታዎችንም ብዙ ነገር ይነግሩናል። ለብቻቸው እናሳትማቸው። ምክንያቱም አንዳንድ ጊዜ አንዳንዶቹ ሰዎች ታሪክ እንደዛ ነው የሚቀረውና፣ እስቲ እሱን ምናደርገ ምናምን ብላምን ነበር ነበርና በምንድን ነው የምትገልጸው ብትለኝ አንደኛው በአጭሩ ወዲያው እሱ እንግዲህ ቅድም እንዳልኩ የገጣሚዎቹ ነገር አሁን በዚህ ላይ መሳሳት አይሆንም እንጂ በቀደምለታ እንደ አጋጣሚ ዓለም ፀሐይ ማታዬ ላይ እንደዚህ አስበኝ ነው ምናምን የሚል ግጥጡ ስታነት የእድሜውም ነው መሰለኝ። እንዲሁ እንዴት እንዴት አድርጎ እንዳደረገኝ እግዚአብሔር ነው ያውቀው፣ ውነቴን ነው። እና እነሱ ናቸው የተሻለ ሊነግሩ የሚችሉት ስለዚህ ጉዳይ እኔ ሞር የእሱ ቅርብ ሆኜ በነበረበት ጊዜ ስለ ቲያትር እስቅዱም ዳልኩ ሌት ሲንግት መሰረት ሲንስሴት የጸጋዬን የእንግሊዝኛ ግጥሞች ስለ ግብፅ የጻፋቸውን ወደ አማርኛ ለማዛ ሲተረጉሙላት ኦነስት ሊሆ ከኢትዮጵያ የሚተረጉሞ የዛን ያህል የሚተረጉ አይመሰለኝም። የማመዛዘን አይደለም አልመሰለኝም። በቃ እንደዚህ ምን ያህል ጉልበት እንዳለ ልዩነቱንም አይቻለሁ። በግድ ኢንሲስት አድርጌ የአንድ ሰው ግጥም እንዲተረጉምለት አድርጌ ነበር። ሰውዬው በእንግሊዝኛ የጻፈው የማነ ኪዳኔ ግን ነብዬ እንትን ላይ አልተለወጠም። እንዴት አርጉ እንዴት አርጉ ቴብዝ እንደሰጠው ልነግርህ አልችልም። እና የሚያይበት አንግል በጣም የተለየ ነበረ። በእውነት ሰው ማል ስለኖረ መሆናል አላውቅም እንግዲህ አሉላ ነብይን በደንብ ከሚያውቁ ወዳጆቹ የሙያ ባልደረቦቹም ጭምር ያደረከው ውይይት በጣም ግሩም ነበረ። ከአድማጮቻችንም እንደዚሁ ከሚያውቁት፣ ከሚያደንቁት ብዙ አስተያየት ስለ ሕልፈቱም የተሰማቸውን እንደሚያካፍሉን ተስፋ አድርጋለሁ። ቆንጅት፣ ትክክል ብለሻል። የነቢይ ስራዎች በስፋት የተነገረላቸውና የተነበቡ በመድረክም የታዩ ጭምር እንደመሆናቸው ብዙዎች አድማጮችና ተመልካቾች ስራዎቹን አስመልክቶ ለምታደርሱን አስተያየት ቦታ ሰጥተን እናስተናግዳለን። ተሳተፉ። ሆን አት ቪኦኤ ኒውስ ዳት ካም ብላችሁ ብትልኩት በቀጥታም ለራዲዮ መጽሔት ብላችሁ ከላካችሁት ይደርሰናል።